ጤናና አካባቢ። ኢትዮጵያ ውስጥ በሚካሄደው የካንሰር ምርመራ የጡት ካንሰር ተጠቂዎች ቁጥር መጨመሩን የዘርፉ ባለሙያዎች ይናገራሉ። ከሌሎች ሀገራት አኳያ ሲታይም የጡት ካንሰር ኢትዮጵያ ውስጥ በወንዶች ላይ ከፍ ማለቱም ተጠቅሷል። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምን ሰነበታችሁ? የጡት ካንሰርን ስር ሳይሰድ አስቀድሞ እያንዳንዱ ሰው በቤቱ በግል ከሚያደርገው ፍተሻ በተጨማሪ በዘመናዊ ሕክምና ቴክኖሎጂ ተረድቶ እንዲመረመር ይደረግ የነበረው ግፊት አሁን አሁን የቀነሰ ይመስላል። በኢትዮጵያ የጡት ካንሰር ተጠቂዎች ቁጥር ከፍ ማለትና መደረግ ስለሚገባው ቅድመ ምርመራ እንዲሁም መከላከያ ስልቶች ከዘርፉ ባለሙያ ማብራሪያ አግኝተናል። አብረን እንቆይ። የካንሰር ሕክምና በተስፋፋባቸው ሀገራት የተለያዩ የሕክምና አይነቶች ቢኖሩም የሕክምና ባለሙያዎች ብቻ ሳይሆኑ የሕክምና መድህን ወይም ኢንሹራንስ ኩባንያዎችም ሰዎች ቅድመ ምርመራና የመከላከል ጥንቃቄዎች ላይ እንዲያተኩሩ አዘውትረው ይወተውታሉ። የጡት ካንሰርን ስር ከመስደዱ አስቀድሞ ለማከምና ለማዳን እንዲቻልም እያንዳንዱ ሰው ራሱን ከሚፈትሽበት የመጀመሪያ ደረጃ ምርመራ ጀምሮ ዘመናዊ የመመርመሪያ ቴክኖሎጂን ተጠቅሞ ያለበትን ደረጃ ማወቁ ሲሰራበት የኖረ ስልት ነው። በቅርቡ የወጡ ጥናቶች በሌላ በኩል ይህን የቴክኖሎጂ ገዛ ጥያቄ ላይ እየጣሉት ነው። ብሪታንያ ውስጥ በየአመቱ ከሁለት ሚሊየን የሚበልጡ ሴቶች ማሞግራም በተሰኘው መሳሪያ የጡት ራጅ ይነሳሉ። በዘመናዊ መሳሪያ የሚካሄደው ምርመራ ዓላማው የሰው ህይወት ለማትረፍ ቢሆንም በሚገኘው የሀሰት ውጤት ምክንያት በርካቶች ለናሙና ምርመራ ቀዶ ጥገና አካሂደው ከካንሰር ነጻ መሆናቸው ይረጋገጣል። አንዳንዶች ደግሞ በቀሪው የህይወት ዘመናቸው ምንም አይነት የጤና እክል በማያስከትል በትንሽ እብጠት ምክንያት ለተመሳሳይ ቀዶ ጥገና መዳረጋቸው መነጋገሪያ ሆኗል። የተሳሳተ መረጃ አቀባዩ የምርመራ ቴክኒኩ ይሁን በማሞግራም የተነሳውን የሚያነቡ ባለሙያዎች ግድፈት ግልጽ ባይሆንም ብዙዎች በዚህ መሳሪያ በተደረገላቸው ምርመራ ውጤት ምክንያት እስከ ቀዶ ጥገና መድረሳቸው ምርመራው ይደረግ በየትኛው እድሜ ክልልስ የሚለው ማከራከር ይዘዋል። የአሜሪካን የካንሰር ማህበረሰብ ለቅድመ ጥንቃቄ የሚካሄደው የማሞግራም ምርመራ ከአርባ ዓመት ጀምሮ መደረግ አለበት ሲል ይመክር ነበር። በቅርቡ ግን ሁሉም ሴቶች ሳይሆኑ በተለያዩ ምክንያቶች የጡት ካንሰር በአማካኝ ሊይዛቸው ይችላል ተብለው የሚገመቱት ብቻ እድሜያቸው ወደ አርባ አምስት ዓመት ከፍ ሲል በየአመቱ ይህን ምርመራ ቢያካሂዱ ከዚያም ከሀምሳ አምስት ዓመት በላይ የሆኑትም እንዲሁ በአመት አንዴ ቢታዩ እንደሚሻል በይፋ ገልጿል። ይህን ምርመራ መተቸት የጀመሩት ባለሙያዎች እንደውም ምርመራው ጨረር ያለበት በመሆኑ መዘዙ ከፍተኛ ነው በሚል ቀድሞ እድሜዋ የደረሰ ሴት ሁሉ እንድታደርገው አጥብቀው መክሮ የነበረውን ምርመራ ወደ ጎን እያገለሉት ነው። በአዲስ አበባው ጥቁር አንበሳ ሐኪም ቤት የጨረር ሕክምና ክፍል ኃላፊ ዶክተር ወንድማገኝ ጥግነህም ይህንኑ ያጠናክራሉ። እውነት ነው። እንግዲህ ያው እስክሪኒንግ ማለት ምንም ሲምፕቶም ሳይኖራቸው ማንኛውም ሰው የጡት ካንሰር መኖሩና አለመኖሩ በማስ ይመርመሩ የሚባል ነገር አሁን ኮንትራቨርሻል ሆኗል። በተለይ ማሞግራፍ ሪኮመንድድ የሚደረገው ለምንድን ነው? የካንሰሩን የመያዝ እድሉ በጣም ሰፊ የሆነ የዘመድ ወይም በዘር ወይም ደግሞ እድሜያቸው ገፋ ያለ ያሉ ያሉት ግሩፖች ናቸው እንጂ ማንኛውም ሰው ማንኛውም ሴት ጡት ካንሰር መታየት አለብሽ የሚባል ድምዳሜ ላይ ለመድረስ በጣም ከባድ ነው በአሁኑ ሰዓት። ልክ ነው። ጽሁፎቹም ወይም ሪሰርቾቹም በአሁኑ ሰዓት የሚወጡት ሁሉ ትንሽ ሪዘርቭል ናቸው በዚህ ነገር ላይ። ምክንያቱም ፎልስ ፖዘቲቭ የምንለው ነገር አለ። ሰው ተመርምሮ ማሞግራም ከተሰራለት በኋላ መጨረሻ ላይ ጡትን የሚያክል ነገር አጥቶ ካንሰር እንደሌለ ይረጋገጣል። በእኛ ሴታፕ ደግሞ ማሞግራሙን ራሱ ማንበብ መቻል አንድ ትልቅ ችሎታ ነው። ኤክስሬ ነው፣ ኤክስሬው አይ ዴንስር ስለሆነ ካንሰር ይዞታል ብሎ የሚደረግ ነገር አለ። ስዕል ነው የሚያወጣው። ስዕሉ በደንብ ካልተተረጎመ የሚያመጣው ጣጣ ህይወት ላይም በጣም አሳሳቢ ደረጃ ነው። ይህም ይላሉ ዶክተር ወንድማገኝ ለታማሚው ከስነ ልቡና ጉዳት በተጨማሪ ላላስፈላጊ ቀዶ ጥገና ተዳርጎ ላልተጠበቁ ተያያዥ ችግሮች የሚዳርግ ነው። በተቃራኒው ደግሞ በተለይ ለጡት ካንሰር የሚያሰጋ እና ለዚህም የመጋለጥ እድላቸው የሰፋ ወገኖች ምርመራውን ማድረግ እንደሚጠቅማቸው ባለሙያው ሳይገልጹ አላለፉም። ዶክተር ወንድማገኝ እንደ ገለጹልን በጎርጎሮሳዊ 1998 ዓ ም ነው የካንሰር ህክምና ኢትዮጵያ ውስጥ በይፋ የተጀመረው። እናም ከዚያን ጊዜ አንስቶ የካንሰር ታማሚዎች ቁጥር እየጨመረ ሄዷል። እኛ በጠና ነው መሰረት ዘጠኝ ዘጠና ስምንት እስከ ሁለት ሺ አስራ አንድ መጨረሻ ላይ የኢሮፕያን ማለት ነው። ኦልሞስት አስራ ሶስት ሺ አራት መቶ ሀምሳ አንድ በሽተኞች ናቸው የተመዘገቡት ጥቁር አንበሳ ሆስፒታል የጨረር ህክምና ስር። ከዛ ውስጥ አብዛኞቹ የማህፀን ካንሰር በሽተኞች ሲሆኑ በሁለተኛ ደረጃ የጡት ካንሰር ነው። ለምሳሌ የደብሊውኤችኦ የሚያወጣው ቁጥሮች አሉ፣ ግሎቦካን የሚያወጣው ቁጥሮች አሉ። በየአመቱ ይህን ያህል በሽተኛ ኤክስፔክትድ ነው በአመት ውስጥ ለመታየት ሳን አፍሪካን ኢትዮጵያ ውስጥ ብሎ ከሚያወጣው አነስተኛ ቢሆንም የካንሰር በሽተኞች ቁጥር በየጊዜ እየጨመረ እየጨመረ ነው ያለው። ለጨረር ህክምናው ከሚመጡት መካከል እንደ መናገር ይቻላል ሴቶች ምን ያህል፣ ወንዶች ምን ያህል? አዎ ይቻላል። አብዛኞቹ የካንሰር በሽተኞች ሴቶች ናቸው። ከዛ ውስጥ ግን አምስት ነጥብ ስድስት ፐርሰንቱ የወንዶች ካንሰር ነው። በሌላው ሀገር ሪፈር ስናደርግ አንድ ፐርሰንት ነው ከጠቅላላ ካንሰር በሽተኞች የወንዱ ቁጥር ኢትዮጵያ ውስጥ ግን ምክንያቱም አሁንም ይሄ ነው ብንልን አናውቀውም ግን አምስት ነጥብ አምስት እስከ ስድስት ፐርሰንት የሆኑት ወንዶች የጡት ካንሰር ተጠቂዎች አሉ። እድሜው ራሱ አሁን እየተለዋወጠ መጥቷል። አርባ አመት አርባ አምስት አመት አሁን ጭራሽ ወደ ሀምሳ አምስት አመት እየተባለ ነው። እና ይሄም ቢሆን ማሞግራሙ አስፈላጊ አይደለም ከተባለ ሌሎች ልታደርጋቸው የምትችላቸው በቅድሚያ ልትደርስበት እንድትችል የሚያደርጓት ነገሮች ምን ይኖራል? መጀመሪያ አሁን ሴት በመሆኗ ከወንዶቹ የበለጠ ቻንስ አላት፣ አንድ ጡት ካንሰር ለመያዙ ሁለተኛው እድሜ በገፋ ቁጥር ካንሰር የካንሰር የመያዝ እድሉም እየሰፋ ነገር አለ ማለት ነው። በተለይ ከሰላሳ አምስት አባብ በላይ ሆና የምትወልድ ከሆነ የመጀመሪያ እርግዝናዋ ሪስክ ግሩፕ ውስጥ አለች ማለት ነው። ሶስተኛ፣ ከዚህ በፊት የቀኝ ጡት ካንሰር ከተያዘች የግራ ጡት የመያዝ እንደገና እድሉ ሰፊ ነው ማለት ነው። እህቶቿ ወይም ወንድሞቿ ወይም እናቷ ወይም አባቷ ካንሰር የያዛት ከሆነ እሷም ሪስክ ግሩፕ ናት። ከዚህ በፊት በህፃንነቷ በተለያዩ በሽታዎች ደረት ላይ የምንሰጠው ጨረር ሕክምና አለ። እሱ ነገር ካላት ክብደቷ ከፍ ያለ ነገር ከሆነ ወይም ደግሞ የወራዊዋ ከአስራ ሁለት አመት በፊት ነገር ካየች የማረጥ እድሜዋ ከሀምሳ አምስት አመት በላይ ነገር ከቆየ በሽታው የመያዝ እድሉ ሰፊ ስለሆነ እሷ የተለየ ሌሎች ምርመራዎች ማሞግራም አልትራሳውንድ ምናምን የሚባሉ ነገሮች ሁሉ ሊያስፈልጋት ይችላል ግን ምንድነው ማድረግ ያለባት ለምሳሌ በየወሩ ከወር አበባዋ ከአንድ ሳምንት በኋላ ጡቷ ትንሽ ሪላክስ ሲያደርግ አምስት እና አስር ደቂቃ የሚወስዱ ምርመራዎችን ማካሄድ ይኖርባታል ማለት ነው ምርመራዎቹ ለምሳሌ መስታወት ነገር ፊት ለፊት ቆማ ጡቷን በማየት ሼፑ የተለያየ ነገር አለ ወይ የጡቷ ጫፏ ወደ ውስጥ ገብታለች ወይ የመቅላት ወይም ደግሞ የመቁሰል ነገር አለ ወይ የተለየ የማበጥ ነገር አለ ወይ የሚለውን ታያለች ከዛ በኋላ በቀኝ በቀኝ እጇ ግራዋን በግራ እጇ ደግሞ ቀኟን ጡቷን እንደ ሰርክልም ወይም በዚህ ግዛግ ማርጋ ሌላ የሆነ ያበጠ ነገር አለ ወይ የሚለውን ብብቷ ሰር ሳይቀር ታሽ እና ለየት ያለ ነገር ካገኘች ወደ ቅርብ ሰዎችም ማማከር ያስፈልጋል። አሁን የክብደትን ነገር አንስተዋል እና ምናልባት ብዙ ሰው ይሄንን ከግምት የሚከቱ አይመስልም። እንደውም መክሳት እኛ ሀገር ምን ሆንክ ነው የሚባለው አንድ ሰው ሲከሳ። እውነት ነው ክብደት ላይ አመጋገብ ላይ ሊደረጉ የሚገባቸው ጥንቃቄዎች ካሉ ክብደት ላይ በተለይ በጨመረ ቁጥር አሁን ስለ ጡት ስለምናወራ ነው እንጂ ኦቫሪያን ካንሰር ሆነ የአንጀት ካንሰር ሆነ የካንሰር የመያዝ እድላችንን እንጨምረዋለን ማለት ነው። ስለዚህ አንድ በተቻለ መጠን አትክልት በላተኞች ብንሆን ፋይበር የበዛበት ነገሮች ብንሆን ቀይ ስጋ ነው ብለን ጮማም ወይም ስጋዎችን በጣም ባናዘወትር እነዚህ ነገሮች ይመረጣሉ። ሁለተኛ ኤክሰርሳይዝ መስራት እንደ ባህል ብናደርገው መንቀሳቀስ እንትል ማለት ለብዙ ነገሮች የበሽታ መከላከያ ኖርማል ላይፍ ስታይል ሰውነታችን እንዲኖር አልኮል መጠጥን መቀነስ ጡስ ካንሰር ብቻ ሳይሆን ሌሎችም ሁሉ ሊረዳን ይችላል። ክብደትን ከመቆጣጠር አኳያ የሰውነት እንቅስቃሴ ማዘውተር አጥብቆ የሚመከር አንድ መንገድ ነው። እንደ ዶክተር ወንድማገኝ ገለጻም በቀን ውስጥ ቢያንስ ለ45 ደቂቃዎች ያህል የእግር ጉዞ ማድረጉ ለጡት ካንሰር ብቻ ሳይሆን የሌሎችንም ተያያዥ በሽታዎችንም ስጋት ለመቀነስ ያስችላል ተብሎ ይገመታል። አንድ ሰው የጡት ካንሰር እንዳለው በምርመራ ከተረጋገጠ በኋላ የተለያዩ የሕክምና እርዳታዎችን ሊያገኝ ይችላል። ኢትዮጵያ ውስጥ የትኞቹ የሕክምና አማራጮች ይኖራሉ ለሚለው ዶክተር ወንድማገኝ ያስረዳሉ። መጀመሪያ መደረግ ያለበት ምንድነው? ደረጃውን ማወቅ። እንደሚታወቀው የካንሰር ዋናው ትልቁ ባህሪ ሌላ ቦታ የሚሄድ ነው። ስለዚህ ደረጃውን ከታወቀ በኋላ ህክምናው አብዛኛው ጊዜ የመጀመሪያው ደረጃዎች ላይ የሰርጀሪ ነው። ኢትዮጵያ ውስጥ በብዙ ሆስፒታሎች የሰርጀሪካል ህክምና ሊካሄድ ይችላል። ከዛ በኋላ የወጣው በፓቶሎጂ ይመረመርና ከዛ በኋላ ወደ ጨረር ሕክምና ያስፈልገዋል ወይም ተጨማሪ ኬሞተራፒ የሚባል መድኃኒት አለ ያስፈልገዋል፣ ወይም ሆርሞናል ተራፒ የምንለው መድኃኒትም አለ እሱም ያስፈልገዋል የሚለውን ነገር ይታወቃል ማለት ነው። በአጠቃላይ ግን ይላሉ ዶክተር ወንድማገኝ። ለጡት ካንሰር አስቀድሞ ችግሩን መኖሩን ማወቁ በሕክምና የመዳን እድል ስለሚኖረው ሊተኮርባቸው ይገባል ያሏቸውን ነጥቦች እንደዚህ ገልጸዋል። ምንድን ነው አሁን ቅድም ዲስከስ ስናደረግ የጠራ ናቸው ምልክቶች ይሄ ሪስክ ፋክተር የምንላቸው ካንሰሩ ሊያመጡ የሚችሉ ነገሮቹን ከዛ ውስጥ አለብኝ ብሎ የሚገምቱ ማንኛውም ሰው ሁሉ ራሱን አትሊስት በወር አንዴ ጡትን የመዳበስ ኃላፊነትን ቢወጭ እኛ አትሊስት ልንቀንሰው የምንችለው ነገር አለ። ለምሳሌ ከሪስክ ፋክተሮች ውስጥ አልኮል ጠቅሰናል፣ አልኮልን አለመጠጣት ነው። ክብደት ብለናል፣ ክብደት በጣም እንዳይጨምር ማድረግ ነው። ምግባችን ትልስ ሄልዚ የሆነ ዳየት ለመብላት መሞከር ነው። አንድ ፍሪ ራዲያሽን ነው፣ እነሱን አቮይድ ማድረግ ነው። ሌሎቹ እድሜን፣ ሴት መሆንን፣ የፋሚሊ ሂስትሪ ማስወገድ የምንችላቸው ነገሮች አይደለም እና እነዚህ ሁኔታ በማስተካከል አት ሊስት የሪስኩንም መቀነስ ይቻላል። ሁለተኛ በሽታው ከመጣ አርሊ ም ታውቆ ለው ህክምናውን ማግኘት እንችላል የሚል ግምት አለኝ። ለሰጡም ሙያዊ ማብራሪያ በጥቁር አንበሳ የጨረር ህክምና ክፍል ኃላፊ ዶክተር ወንድማገኝ ጥግነህን ከልብ እያመሰገንን ለእለቱ ያልነውን በዚሁ እናብቃ። አድማጮች አስተያየት ጥቆማችሁን በደብዳቤ በኢሜይል እንዲሁም በኤስኤምኤስ ልትልኩልን በፌስቡክ ገጻችን ላይም ልትወያዩበት ትችላላችሁ። ሸዋ እየለገሰ ነኝ። ሰላም ሁኑ።